ኢትዮጵያንና ኤርትራን ጨምሮ የአካባቢው ሀገራት ህዝቦች በቂ መብራትና ለተማሪዎች የተመቸ ቦታና የማስተማሪያ መሳሪያዎችም እንደሌላቸው ነው የተገለጸው። የመምህራኑን የማመሳከሪያ መጽሐፍት ማጣትና የክህሎት ማነስ ለብዙ ተማሪዎች ትምህርት ማቋረጥ እንደ መንስኤ ከሚጠቀሱት ውስጥ ጥቂቶቹ ናቸው። ታዲያማ እነዚህን ችግሮች ለመፍታት የዘመኑ ቴክኖሎጂ የማይተካ ሚና ይጫወታል ይላሉ የመስኩ ጠበብቶች። በቺካጎ ሲቲ ኮሌጅ በተለያዩ ቦታዎች ከፍተኛ የትምህርት ቴክኖሎጂን በመጠቀም ለሶስት ዓመታት በረዳት የባዮሎጂ ፕሮፌሰርነት ያስተማሩትና በአሁኑ ጊዜ ደግሞ በኤች ኤች ኤስ ሴንት ሜሪ ሆስፒታል በሜዲካል ዶክተር በማገልገል ላይ የሚገኙት ዶክተር ኢብራሂም ሊበን ያብራራሉ። ይህ ዘመን የቴክኖሎጂ ዘመን ነው። ይህ ዘመን የኢንተርኔት ዘመን ነው እና ትምህርትን ወደ እያንዳንዱ የገጠር ቤተሰብ ማምጣት ይቻላል በሚያስብል መልኩ ተስፋ የሚያሰነቅ ዘመን ነው። ከዚህ በፊት እንደሰማ ነው፣ በኢትዮጵያ ገጠር ከተማ፣ በተለይ ወደ ወለንጭት አካባቢ የፈረንጆች ለፕሮጀክት የገጠር ልጆችን ማስተማር ገና ትምህርት ቤት ያልገቡ ምንም አይነት መደበኛ ትምህርት ያልተማሩ ልጆች ይሄ ከፀሐይ በሚገኝ ኃይል ብቻ የሚሰራ ታብሌት ወይ እንደ ላፕቶፕ አይነት ሰጥተዋቸው መማር ይችላሉ። በዚህ ነገር ተጠቅሞ ትምህርት መቅሰም እንደምችሉ ይህንን ጽናት ያደረጉ ሰዎች እጅግ በጣም ተገረሙ እና የተገረሙት ምንድን ነው? ያንን ኮምፒውተር ወይንም ላፕቶፕ ተሰጧቸው አንዳንዱን ነገር ልጆቹ ማየት እንዳይችሉ የተወሰኑትን ነገሮች ብቻ እንዲጠቀሙ ለነሱ ደግሞ ያልተፈቀደ እና እየተደበቀ ብዙ ነገር ነበር እዛ ላይ። ልጆቹ ግን እዛ ላይ ያለውን የኤቢሲ ትምህርት መቅሰም በዛው ደግሞ ብዙ ነገር መማርን ብቻ ሳይሆን እዛ ኮምፒውተር ውስጥ የተደበቀውን ሌላውንም ሁሉ የምስጢር ቁልፍ ሰብሮ መጠቀም እንደቻሉ እና ይሄ ደግሞ ተመራማሪዎቹን እጅግ በጣም እንዳስደነቀ እና የገጠር ልጆችም አንድ ላፕቶፕ ለአንድ ህፃን ተብሎ መምህር ኖሮ ሳይሆን ያለ መምህር መማር ይችላሉ። የትምህርት ተደራሽነት ማዘመን፣ የኢንተርኔትና የሞባይል ዳታ መጠቀም፣ የሰው አልባ አውሮፕላን መሳይ ወይም በድሮንና በቪዲዮ የሚቀርቡ ትምህርቶችን በመጠቀም ክህሎትን ማዳረስ ይቻላል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት በምህጻረ ቃሉ ዩኔስኮ እንደሚለው ከሆነ ከሳራ በታች ያሉ የአፍሪካ ሀገራት ማንበብና መጻፍን ጨምሮ ቀላል ሂሳብን ለማወቅ ከአራት ዓመት እስከ አምስት ይፈጅባቸዋል። ይህንን ችግር ለመፍታት ታዲያ በኢንተርኔት መጠቀሙ ፍቱን መሆኑን ምሁሩ ገልጸዋል። በተጨማሪም ዶክተር ኢብራሂም ሲናገሩ በአፍሪካ ውስጥ በተለይ ኢንተርኔት አገልግሎት ገጠር መንደር መኖር ብችል ይህን ደግሞ ለማድረግ አቅሙን የሌላቸው ሀገሮች ወይንም አቅምም እያላቸው እንደ ኢትዮጵያ ለደህንነትና ለመንግስት ቁጥጥር ስለማይመች ተብሎ የኢንተርኔትን አቅርቦት የሚቆጣጠሩ መንግስታትን እነሱንም ሊያልፍ የሚችል ሳተላይት ወደ መሬት ሁሉም ቦታ ሊደርስ የሚችል የኢንተርኔት አገልግሎት ብኖር፣ በአንድ መንደር ውስጥ ሁለት ወይ ሶስት እንደ ላፕቶፕ አይነት ነገር ብኖር፣ ሶስት አራት መምህር ለአንድ አካባቢ እንደ መስጠት ይቆጠራል። ምክንያቱም እነዚህ ልጆች ከሳተላይት በሚመጣላቸው ትምህርት ብቻ መምህር እንኳን ሳያስፈልጋቸው የኤቢስን ትምህርት መማር ይችላሉ። ለዶችቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ